ሰላም እንደምን አርፍዳችኋል ካሳሁን ሰቡቀነኝ የኤስቤስ አማርኛ ግንቦት 29 አጫጭር ዜናዎችን እንሆን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል የአስቸኳይ ጊዜ አዋጅ ተፈጻሚነት ማክተምን ተከትሎ ቀደም ሲል ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ያሉ ታሳሪዎች እንዲለቀቁ ጠይቋል ከአስቸኳይ ጊዜ አዋጁ ጋር በተያያዘ በሥራ ላይ ከሚገኙት ውስጥ የምክር ቤት አባላቱ አቶ ክርስቲያን ታደለ፣ ዮሐንስ ቦያሎውና ካሳ ተሻገር ይገኙበታል። የአስቸኳይ ጊዜ አዋጁ በአማራ ክልል መንግሥትና በፋኖ ታጣቂ ኃይሎች መካከል የሚካሄደውን የትጥቅ ግጭት ተከትሎ የሚኒስትሮች ምክር ቤት ከሐምሌ 28 2015 ጀምሮ ያሰፈነ ሲሆን ጥር 24 2016 ለተጨማሪ አራት ወራት እንዲራዘመ ተደርጓል። ይህንኑ የአስቸኳይ ጊዜ ማክተም ተመርኩዞ ኢሰመኮ ትናንት ግንቦት 28 ባወጣው መግለጫ በዚህ አዋጅ አተገባበር አውድ ውስጥ በስር ላይ የቆዩ ሰዎች እንዲለቀቁ ማድረግን ጨምሮ ወደ መደበኛው የሕግ አተገባበር ሂደት መመለስ እንዲሁም በተለያዩ የክልል አካባቢዎች የተጣሉ የእንቅስቃሴ ገደቦች እንዲነሱና ሌሎች ማኅበራዊ አገልግሎቶች እንዲመለሱ ኢሰመኮ አክሎ ጥሪ ያቀርባል ብሏል። የጁባላንድና ደቡብ ምዕራብ የሶማሊያ ግዛት አስተዳደር ግዛቶች የኢትዮጵያ የሰላም አስከባሪ አካል ጦር ሶማሊያን ለቆ እንዲወጣ የማይሹ መሆኑን ገልጠዋል። ሁለቱ የሶማሊያ አስተዳደር ግዛቶች የኢትዮጵያ ጦር ከሶማሊያ ለቆ መውጣት የሀገሪቱን ደህንነት ለአደጋ እንደሚያጋልጥና ከቶንም አልሸባብ እንዲያንሰራፋ ሊያደርግ እንደሚችል አሳስበዋል። የአውስትሬልያ ግሪንስ ፓርቲ መሪ አዳም ባንት የፌዴራል ጠቅላይ አቃቤ ሕግ ማርክ ድሬፈስ ላይ ክስ ሊመሠርቱ እንደሚችሉ አስጠነቀቁ። አቶ አደም በጠቅላይ አቃቤ ሕጉ ላይ ሕጋዊ እርምጃ ለመውሰድ የተነሳሱት የግሪንስ ፓርቲን ከፍልስጤም ደጋፊ የተቃዋሚ አድራጊዎች ጋር ማያያዛቸውን አስመልክቶ ነው። ጠቅላይ አቃቤ ሕጉ የግሪንስ ፓርቲ የተቃዋሚ አድራጊዎችን ንብረት አውዳሚ የወንጀል ተግባራትና የአመጽ ባህሪያትን ያበረታታል ብለዋል። የግሪንስ መሪ ጠቅላይ አቃቤ ሕጉ የሐሰት መረጃን እያሰራጩ ነው፣ የአልቤኒዚ መንግሥት ከ36500 በላይ ፍልስጤማውያን የተገደሉበት የእስራኤል ጋዛ ጦርነት ተባባሪ ነው ሲሉ ተችተዋል። የአቶ አደም ባንትን መግለጫ አስመልክቶ በጠቅላይ አቃቤ ሕግ ማርክ ድሬፈስ በኩል እስካሁን ይፋ የምላሽ አልሰጠም። በሌላ በኩል ጠቅላይ ሚኒስትር አንቶኒ አልበኒዚ ለአድላይድ ስተርት የተወካዮች ምክር ቤት ተወካይነት አዲሷን የሌበር እጩ አስታውቀዋል። በሚቀጥለው ዓመት ለሚካሄደው የፌዴራል ምርጫ ሌበር የፌዴራል ምርጫ ሌበርን በመወከል እንዲወዳደሩ የተመረጡት የህግ ባለሙያና የአካባቢው ማዘጋጃ ቤት ተመራጯ ክለይር ክላተርሃም ናቸው። የምክር ቤቱን ወንበር ተይዞ ያለው በሊበራል ፓርቲ አባሉ ጄምስ ስቲቨንሰን 0 ነጥብ አራት አምስት ፐርሰንት አብላጫ የምርጫ ውጤት ነው። በሁለተኛው የዓለም ጦርነት የአውስትሬልያ ጦር ሚና ማነኛ ዓመቱ በሚዘከረው የቀቀን ክብረ በዓል ታስቦ ይውላል። የአውስትሬልያ ጠቅላይ እንደራሴ ዴቪድ ሃሊና ባለቤታቸው አውስትሬልያን ወክለው ዛሬ ግንቦት 29 ፈረንሳይና እና እንግሊዝ በሚከናወኑት የዝክረ መታሰቢያ ኩነቶች ላይ ይገኛሉ። በስኬቷ ፍጥነት ከፍተኛ አድናቆትን እያተረፈች ያለችው የ17 ዓመቷ መሪያ አንድሬ በፈረንሳይ ኦፕን የሴቶች የሜዳ ቴኒስ ውድድር ከዓለም ሁለተኛ ኮከብ የቴኒስ ተጫዋች ሆነችውን አሪያና ሳባሊንካን በመርታት ለሩብ ፍጻሜ አልፋለች። ታዳጊ ወጣቷ ሪሳዊት ሳባሊንከን የረታችው ስድስት ሰባት ስድስት አራት ስድስት አራት በሆነ ውጤት ነው። ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስቤስ ዶት ኮም ዶት ኤዩ አምሃሪክ ድረገጽን ይጎብኙ።